መንግስታቸው ለአሜሪካ ድምፅ የስራ እንቅስቃሴዎች ትብብር ለማድረግ ዝግጁ መሆኑን የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ተናግረዋል። ጣቢያው በውጭ ከሚኖሩ ኢትዮጵያውያን ጋር ሊያገናኝና ከውጭ ግንኙነት ፖሊሲ አንጻርም ሊያግዝ የሚችል መሆኑን ነው የገለጹት ሚኒስትሩ። የውጭ ጉዳይ ሚኒስትር ወርቅ ነገበየው የአሜሪካን ድምፅ የሥራ ኃላፊዎች ተቀብለው አነጋግረዋል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። በኢትዮጵያ አምናና ዘንድሮ አንድ አይደሉም። ትናንትናና ዛሬም ተለያይተዋል። ለወራት ወደ ኋላ መሄድ ብቻውን ይህንን ለማነጻጸር ይረዳል። ይህ ደግሞ በየዘርፉ የሚንጸባረቅ የቅርብ እውነት፣ የየዕለት ትዕይንት ነው። በሰሞኑ የአሜሪካ ድምፅ ሬዲዮ የሥራ ኃላፊዎች ጉብኝትም ይኸው የተለወጠ ሁኔታ ተንጸባርቋል። ከዓመታት በኋላ ወደ አገራቸው ለተመለሱት የአሜሪካ ድምፅ የአፍሪካ ዳይሬክተር ንጉሴ መንገሻና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸው የተከፈቱት በሮች የዚህ ማሳያዎች ናቸው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁም እነዚህን የአሜሪካ ድምፅ የሥራ ኃላፊዎች ሰሞኑን በጽህፈት ቤታቸው ተቀብለው አነጋግረዋል። መልእክታቸው ደግሞ ግልጽ ነበር። የትብብር መንፈስ የተንጸባረቀበት፣ አብሮ የመስራት ፍላጎት የታየበት ለእኛ ቪኦኤ ዲያስፖራ ሚሽን የፎሬን ፖሊሲ ኢምፕሊመንቴሽናችንን ኮኔክት ያደረገናል እና እኛ በጣም ነው በደስታ ነው ለመተባበር የምንፈልገው ማለት ነው። ሁለቱ የአሜሪካ ድምጽ የስራ ኃላፊዎችና ሌሎች አራት የስራ ባልደረቦቻቸው ከዋሽንግተን አዲስ አበባ የገቡት በዋነኛነት ለጣቢያው ዘጋቢዎች ስልጠና ለመስጠት ነው። የአሜሪካ ድምፅ ከኢትዮጵያ፣ ሶማሊያ፣ ኬንያና ጅቡቲ ለመጡ ሀያ ሰባት ዘጋቢዎቹ ሰሞኑን ለመጀመሪያ ጊዜ በአዲስ አበባ ስልጠና አካሂዷል። ከዚሁ ከስልጠና ርዕስ ጋር በተገናኘ የተናገሩት ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አንጋፋዎቹ የጣቢያው ኃላፊዎችና ባለሙያዎች ስልጠና ሲሰጡ የአገር ውስጥ ጋዜጠኞችንም ታሳቢ እንዲያደርጉ ፍላጎታቸውን ገልጸዋል። እኔ ጆርናሊዝም ላይ ብትሰሩ የነበራቸው ኤክስፒሪየንስ የኢትዮጵያን ፖለቲክስ የኢትዮጵያን ሶሻል ፋብሪኩን ፖለቲክሱን አሁን ያለው ዳይናሚዝም አሁን ያለው የእንትን ጊዜ ነው ሁሉ ነገር እንት ስላለን ይሄንን ጃምፕ ማድረግ አንችልም። አሁን ነው የተለቀቀው። ሰው አሁን ይህንን ኢንተርቴን ነው ማድረግ ያለብን ብዬ ነው የማስበው። ግን ኋላ ሄዶ ሄዶ ሚዲያው አገርንም ሼፕ እያደረገ ፐብሊኩንም ኢንፍሉዌንስ እያረገ ከሁሉ በላይ ደግሞ ፖለቲክሱ ገቨርመንት ላይም ኦፖዚሽን ላይ ያለውንም ኢንፍሉዌንስ እያረገ ድራይቭ የሚያደርግ ሶስተኛው መንግስት ማለት ነው እንዲሆን ነው እና ያ ደግሞ ወደ ጥሩ ሁኔታ እንዲያደርሰን ነው። በዚህ ሁኔታ እንትን ካላለ ብዙ ነገሮች አሉና እነዛ በፊቱ የድሮ ታሪክም የምኑን እሱ ምናምን እየሆነ ገ ኤክስፕሎሲቭ ነው በጣም እኛ እሱን ሬጉሌት ማድረግ ሬጉሌት በራስ በፕሮፌሽናል የሆነ ሬጉሌሽን ይፈልጋል። ሬጉሌት መሆን አለበት እና ወደ ጥሩ ነገር የሚመራን መጥፎን ነገር አወድ ልናደረግ የሚያግዘን እንዲሆን የእናንተ ሮል ከፍተኛ ነው ብዬ ነው የማስበው። እንግዲህ በኢትዮጵያ ውስጥ ጆርናሊዝም ከእናንተ በላይ በጣም ረጅም ጊዜ የሰራ ሰው ኤክስፒሪየንሱም ምኑም ምኑም ያለው ኢትዮጵያዊ ያለ ብዬ አላስብም። ካለም በጣም ጥቂት። የአሜሪካ ድምጽ የሥራ ኃላፊዎች በሰጡት ምላሽ የሚኒስትሩን ሐሳብ እንደሚጋሩ ገልጸዋል። በአገሪቱ ለሚገኙ የመገናኛ ብዙሃን ባለሙያዎችም ሁኔታዎች በፈቀዱ መጠን ስልጠና ለማካሄድ ዝግጁ መሆናቸውን ተናግረዋል። የአሜሪካ ድምጽ የሥራ ኃላፊዎች ከውጭ ጉዳይ ሚኒስትሩ ጋር ካደረጉት ውይይት በተጨማሪ የተለያዩ የመገናኛ ብዙሃን ባለሙያዎች በተገኙበት የጠረጴዛ ዙር ውይይት ተናጋሪ ሆነው ቀርበዋል። በአሜሪካ ኤምባሲ በተዘጋጀው በዚህ ውይይት ላይ የተገኙ የመገናኛ ብዙሀን ባለሙያዎች ላቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በዚህ ውይይት መክፈቻ ላይ የተናገሩት በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር አርቆ አሳቢ ተጽዕኖ ፈጣሪና በከፍተኛ ሙያዊ ብቃት የሚሰራ ጋዜጠኝነት ያለውን አስፈላጊነት አብራር ተዋል ኢትዮጵያ የሚደነቅ ዲሞክራሲያዊና ኢኮኖሚያዊ ማሻሻያ እያካሄደች ባለችበት በዚህ ወቅት እንደዚህ አይነቱ ጋዜጠኝነት ከምንም በላይ አስፈላጊ መሆኑን ነው ያስረዱት። በአዲስ አበባ ዩኒቨርስቲ በነበረ ፕሮግራምም አንጋፋዎቹ የአሜሪካ ድምፅ ጋዜጠኞች ልምዳቸውን፣ ተሞክሯቸውን አካፍለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።